የአፍሪቃ ፖለቲከኞችና የዕድሜ ልክ መሪዎች ስግብግብና በሙስና የተጨማለቁ አድርጎ የሚስላቸው ኬንያዊው ካርቱኒስት ጎድፍሬይ ምዋምፔምብዋ የታንዜኒያው ፕሬዚደንት ማጉፉሊ የጀመሩት እርምጃ እገዛ ያሸዋል ብሎ ያምናል። ሰውየው አምና ወደ ስልጣን ከመጡ ጀምሮ በሙስናና የሕዝብ ገንዘብ በሚያሸሹ ባለሥልጣኖቻቸው ላይ ጦርነት ከፍተዋል። ሹማምንቶቻቸው ወደ ውጭ የሚያደርጓቸውን ጉዞዎች ቀንሰዋል። በሙስና ነቅዘዋል አሊያም የመንግሥት ተቋማትን ለመምራት ብቁ አይደሉም ያሏቸውን አባረዋል። ደጋፊዎቻቸው እነዚህን እርምጃዎች የአንድ ዓመት የሥልጣን ዘመናቸው ስኬቶቻቸው አድርገው ይቆጥሩላቸዋል። ጋዶ በሚል መጠሪያው የሚታወቀው ካርቱኒስት ጎድፍሬ ምዋምፔምበዋ የፕሬዝደንቱ እርምጃዎች ሊበረታቱ ይገባል ብሎ ያምናል። በእርግጠኝነት ሙግፋሊ ሙስናን በመዋጋት ረገድ እየሰሩት ያለው ስራ ጥሩ ነው፣ ሊበረታታ ይገባል ብዬ አምናለሁ። ነገር ግን የጀመሩትን ጦርነት ለማሸነፍ የመገናኛ ብዙኃንን ነጻነት ሊያከብሩና ሕጋዊን አካሄድ ሊከተሉ እንደሚገባም ልናስታውሳቸው ይገባል። የመናገር ነጻነት ሊከበር ይገባል። ሰውየው በነበሩት መሰረታዊ መብቶች ላይ ጫና ሲያሳድሩና ሲያሸማቅቁ ይስተዋል አስተዋላል ይህ ሊሰመርበት የሚገባ ጉዳይ ነው ብዬ አምናለሁ። በሙስና ላይ የከፈቱትን ጦርነት ለዘላቂው ማሸነፍ ከፈለጉ በታንዛኒያ ሀሳብን የመግለጽና የመገናኛ ብዙሀን ትኩረት ሊሰጣቸው ይገባል። ጎድፍሬ በጥቁርና ነጭ የሚሰራቸው ካርቱኖቹ የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና ኃይለማርያም ደሳለኝን ጨምሮ የአፍሪቃ አምባገነኖችን እርምጃዎች ይተቻሉ። ጋዶ ካርቱን በተሰኘ ድረገጹ ላይ በጎርጎሮሳዊው ግንቦት ሁለት ቀን 2014 ዓ.ም ለህትመት በበቃ ስራው የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ከሬሳ ሳጥን ወጥተው ለጸጥታ ኃይሎቻቸው ፌስቡክና ትዊተር በቁጥጥር ስር እንዲውሉ እፈልጋለሁ የሚል ትዕዛዝ ሲያስተላልፉ አሳይቷል። የኢትዮጵያ ምርጫዎች፣ ፖለቲከኞች ስለመገናኛ ብዙሃን የሰጧቸው አስተያየቶች ጭምር ጎድፍሬ የተሳለቀባቸው ርዕሰ ጉዳዮች ናቸው። በአፍሪካ ከፍተኛ ተቀባይነት ያገኘው ጎድፍሬ የካርቱን ሰአሊያን ፈገግታ ከማጫርና ከመሳለቅ ያለፈ ሚና አላቸው ሲል ይናገራል። እንደ ካርቱን ሰአሊ ሰዎችን ታስተምራለህ፣ መረጃ ታቀብላለህ፣ ትሞግታለህ። በተለይ በሰዎች የየዕለት ህይወት ላይ አሉታዊ ጫና የሚያሳድሩ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች በሚበዛበት ቀጠና ሰውን በተለያዩ ርዕሰ ጉዳዮች ላይ ትቆሰቁሳለህ። ስለዚህ የካርቱን ሰዓሊን እንደ ቀለኛ ብቻ ማሰብ ፍትሐዊ አይደለም። ጎድፍሬይ ለብሪታንያው ኒው አፍሪቃን ለፈረንሳዩ ዓለም አቀፍ ኩሪየር እና ሌሎች ዓለም አቀፍ የህትመት ውጤቶች ስራዎቹን በመደበኛነት ያቀርባል። በዝነኛው የፈረንሳይ ጋዜጣ ለሞንዴ እና የብሪታንያው ዘጋርዲያን ላይ የሚቀረቡለት ስራዎች አሉ። በተለያዩ የኬንያ ቴሌቪዥን ጣቢያዎች ተከታታይ የስላቅ ዝግጅቶች አሉት። በአፍሪቃውያኑ ላይ ለሚያሾምረው ጎድፍሬይ ስራው ዳፋ ይዞ መምጣቱ ግን አልቀረም። በአገር ውስጥ በቅርቡ ከሰው ወደ ዝንጀሮ ወደ ኋላ በዝግመተ ለውጥ እየተለወጠ ነው በሚል ካርቱን የተቸውት አንድ ሚኒስተር እርምጃ እወስድብሃለሁ ብሎ አስፈራርቶኝ ነበር። እስካሁን የተፈጠረ ነገር የለም። ከሃይማኖቶች የሴቶች ማህበር ስራዎቼን የሚወግዝ ኢሜይል ደርሶኝ ያውቃል። ይህ ለእኔ የስራዬ አንድ አካል ነው። እንዲህ አይነት ምላሽ ሊመጣ እንደሚችል ትጠብቃለህ። ሁልጊዜ ምስጋና ብቻ ልጠብቅ አትችልም። እኔ ደግሞ በመተቸቴ ደስተኛ ነኝ። Every day, and I'm more than happy to to, to, to be criticised. በታንዛኒያ ዳሬ ሰላም ተወልዶ ያደገው ጎዶ የጀመረውን የአርኪቴክቸር ትምህርት ከአንድ ዓመት በኋላ አቋርጦታል። በምስራቅና መካከለኛው አፍሪካ ግዙፍ የሆነውን የኔሽን ሚዲያ ግሩፕ ከመቀላቀሉ በፊት በዕለታዊዎቹ ዴይሊ ኒውስ፣ ቢዝነስ ታይምስና ዘ ኤክስፕረስ ጋዜጦች ላይ በካርቱኒስትነት ሰርቷል። የእኔ ኃላፊነት እውነትን መናገር ነው የሚለው ካርቱኒስት ጎድፍሬይ በአገሩ ኬንያ የፕሬስ ነፃነት ይዞታ አሳሳቢ ሁኔታ ላይ ይገኛል የሚል ስጋት አለው። በምጸታዊ ስራዎቹ ከፍ ያለ ዝና For Godfrey, you Kenya have politics, you may have one and lemafen Tratya Raguno City Chad. I think it has become a tough place to operate. ባለፉት ጥቂት ዓመታት ከታዘብነው አኳያ ለመስራት አስቸጋሪ ቦታ እየሆነ ነው። መንግሥት ነጻ ፕረስን እየተጫነ ነው። የነጻው ፕረስ ባለፉት ዓመታት ያገኛቸውን ጥንካሬዎች ለማፍረስ መንግሥት ድንጋጌዎቹን ጨምሮ ሁሉንም አማራጮች እየተጠቀመ ነው። ይህ እጅግ አሳሳቢ ይመስለኛል። ምክንያቱም የነጻ ፕረስ እንቅስቃሴን ስንመለከት ኬንያ ሁልጊዜም በትክክለኛው ጎዳና የምትጓዝ አርአያ ተደርጋ ትጠቀስ ነበር። በቀጣናው የሚገኙ ሌሎች አገሮች ኬንያን እንደ ምሳሌ ጠቅሰ አሁን ግን ያ ነጻነት በዝግታ ተነጥቆ ሲወሰድ እየተመለከትን ነው። ይህ ጉዳይ በቀጣናው በሚገኙ እንደ ታንዛኒያ፣ ዩጋንዳ፣ ሩዋንዳ ትልቅ ችግር ነው። ብሩንዲን ብትመለከት ቀውስ ነው። በቀጣናው ያሉ ሁኔታ እንዲህ አይነት ነው። እኔ ሀሳብ የመግለጽ ነጻነት ሊጠበቅ ይገባል ብዬ አምናለሁ። ይህ መብት ቀጠናው እንዲያድግ ቀጠናው እንዲህ ለማይረዳል ብያምናለው። ሙስናን በስኬታማነት መዋጋት የምትችለው ነጻ ፕረስ ሲኖር ነው። ፕረስን የመሰለ የቁጥጥር ስርዓት ሲኖር የሕግ የበላይነት ሊከበር ይችላል። በቀጠናው የነፃ ፕረስ መኖር እጅጉን አስፈላጊ ነው። ልንጠብቀውም ይገባል።